የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ፣ በ25 ሜትር ባንድ በ12040 ኪሎሄርስ፣ 31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሰዓት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምናመሻችሁ አመሻችሁ እንደ አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የቅዳሜ መጋቢት 11 2013 ዓ ም ፕሮግራማችንን እናቀርባለን። ለምሽቱ የሚቀርቡት ዝግጅቶች ለጥያቄው መልስ በኢትዮጵያ እያሳሰበ ስላለ የኮቪድ-19 ይዞት አይገኙባቸዋል። ለዚህ ሁሉ የመጀመሪያው ክትባት አለመያዝ ነው። ህብረተሰቡ ይሄን ነገር በበሽታ አይን ብቻ ማየት የለበትም። በዚህ ስርጭት ምክንያት በኢኮኖሚው ላይ፣ በማህበረሰቡ ዋና ኗር ላይ የሚደርሰው ነገር የከፋ ነው የሚሆነው። ሰው ምን ይለኛል ብሎ ለቅሶ ቤት መሄድ፣ ሰው ምን ይለኛል ብሎ ክርስትና፣ ሰው ምን ይለኛል እኔ ያልደገስኩም ብሎ ሰርግ ማድረግ እነዚህ ለስርጭቱ መስታመት ትልልቅ ምክንያቶች ናቸው። መፍትሄው ምን ይሆናል ብለን ስናስብ ማወቅ ያለብን ነገር አንድ ነገር ነው መከላከል የሚችለው ይሄም ምንድን ነው? በጣም ፈጠን ባለ እና ተለቅ ባለ ሁኔታ ሄርድ ኢሚኒቲ ወይንም በህብረተሰብ ደረጃ የመከላከል ብቃት ማምረት ነው። ያን ለማድረግ በስፋት ቫክሲኔሽኖች ተሰራጭተው ሰዎች ከሰማንያ እስከ ዘጠና ፐርሰንት በህብረተሰቡ የመከላከል አቅም ሲኖራቸው ነው። የሰማችኋቸው ዶክተር ገበዮ ተፈሪ እዚህ ዋሽንግተን ዲሲ ውስጥ በሚገኙ በተለያዩ የህክምና አገልግሎት ተቋማት በማገልገል ላይ ያሉ የተላላፊ በሽታዎች ልዩ ሀኪም ሲሆኑ ዶክተር ዘላለም ኃይሉ ደግሞ በኦሃዮ ስቴት ዩኒቨርሲቲ የቫይረሶች ተመራማሪ ናቸው ዜናውን ተከትሎ በሚቀርበው ውይይት ይመለሳሉ ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ሳየነኝ ብርሃን ኃይሉ ፕሮግራሙን ትመራለች። አሁን የምሽቱ ዜና ይሰማል። ስትልኝ የተከበራችሁ አድማጮች፣ እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። በአማራ ክልል በኤፍራታና ግድም ወረዳ አጣዬ ከተማ ከየት እንደመጡ ለጊዜው አልታወቀም በተባሉ ታጣቂዎችና በጸጥታ አስከባሪዎች መካከል በተፈጠረ የተኩስ ልውውጥ ቢያንስ አራት ሰው መገደሉን አንድ የአካባቢው የጸጥታ ባልደረባ ለቪኦኤ ገልጸዋል። የአጣዬ ነዋሪዎች ወደ አጎራባች ወረዳና ቀበሌዎች እየተሰደዱ መሆናቸው ተነግሯል። ዝርዝር ዘገባውን ከዜናው በኋላ እናሰማችኋለን። ኢትዮጵያ ውስጥ እየከፋ በመጣው ኮቪድ-19 ወረርሽኝ እስከ ትናንት የሞተው ሰው ቁጥር 2116 መድረሱን የጤና ሚኒስቴር አስታውቋል። እስካሁን በተደረገው ምርመራ የተረጋገጠ ቁጥሩ ቢያንስ 35560 የሚደርስ ሰው አሁን በኮቪድ-19 ላይ እንደሚገኝና 624 ሰው በጽኑ ሕመም ላይ መሆኑን ሚኒስቴሩ ትናንት ያወጣው መረጃ ያሳያል። ትናንት ከተካሄዱት ከ8ሺህ 200 በላይ ምርመራዎች ወደ 2ሺህ የሚጠጋ ቁጥር ያለው ሰው ለኮሮና ቫይረስ መጋለጡ መረጋገጡንም የሚኒስቴሩ መረጃ ይጠቁማል። በሌላ በኩል የደም መርጋት ሊያስከትል ይችላል የሚል ስጋት ተሰምቶበት የነበረው እንግሊዝ ሰራሹ አስትራዜኔካ ክትባት ደህንነቱ በመረጋገጡ ፈረንሳይ፣ ጀርመንና ኢጣሊያ አቋርጠው የነበረውን የክትባቱን መርሃ ግብር እንደገና መቀጠላቸውን አስታውቀዋል። በአስትራዜኔካ ኩባንያና በኦክስፎርድ ዩኒቨርሲቲ የተሰራው አስትራዜኔካ ጸረ ኮሮና ቫይረስ ኮቪድ-19 ክትባት ደህንነቱ የተረጋገጠና ውጤታማ መሆኑን ያስታወቀው የመድኃኒት ቁጥጥር የማካሄድ ስልጣን ያለው የአውሮፓ የመድኃኒቶች ኤጀንሲ ሲሆን የተባበሩት መንግስታት የዓለም የጤና ድርጅትም ክትባቱን በወሰዱ ሰዎች ላይ ባካሄደው ክትትል የተለየ የደም መርጋት ችግር አለማስተዋሉን አስታውቋል። በክትባቱ ላይ ሰው ሊኖረው ይገባል ያሉትን መተማመን ለመገንባት በሚልም የፈረንሳይ ጠቅላይ ሚኒስትር ዣን ካንቴክስ አስትራዜኔካ ክትባትን ትናንት በአደባባይ ወስደዋል። የጣሊያን አቻቸው ማሪዮ ድራጊም የክትባቱ ዙር ወደ እርሳቸው ዕድሜ ሲዘልቅ የሚወስዱት አስትራዜኔካን እንደሚሆን አስታውቀዋል። ፈረንሳይ፣ ኢጣሊያና ጀርመን የኮሮና ቫይረስ መስፋፋት እጅግ እየበረታባቸው እንደሆነ እየተናገሩ ነው። ይህ በእንዲህ እንዳለ በስልጣናቸው የመጀመሪያዎቹ መቶ ቀናት መቶ ሚሊዮን አሜሪካውያንን ለመከተብ ቃል ገብተው የነበሩት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እቅድ ከተለሙት ጊዜ ከአንድ ወር በፊት መሳካቱን የጤና ባለስልጣናቱ አስታውቀዋል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ባወጣው አዲስ መመሪያ ቀድሞ ሲሰራበት የቆየውን የስድስት ጫማ ወይም የሁለት ሜትር መራራቅ የአፍንጫና የአፍ መሸፈኛ ላደረጉ ተማሪዎች ወደ ሶስት ጫማ ወይም ወደ አንድ ሜትር አጥብቦታል። እንዲህ አይነት በማስረጃ የተደገፉ መመሪያዎች ትምህርት ቤቶች ደህንነታቸው ተጠብቆ ክፍት እንዲሆኑ እንደሚረዳ የሲዲሲ ዳይሬክተር ሮሼል ዋሌንስኪ አስታውቀዋል። ፕሬዚደንት ጆ ባይደን ትናንት አትላንታ ጆርጂያ በሚገኘው የሲዲሲ ዋና መስሪያ ቤት ተገኝተው ሰራተኞቹን አበረታተዋል። በዓለም ዙሪያ ወደ መቶ ሀያ ሁለት ሚሊዮን ተኩል ሰው ለኮሮና ቫይረስ መጋለጡንና ዩናይትድ ስቴትስ ወደ 30 ሚሊዮን በሚጠጋ፣ ብራዚል በ12 ሚሊዮን፣ ህንድ በ11.5 ሚሊዮን ተጋላጮቻቸው የዓለምን የኮቪድ-19 ሰንጠረዥ እየመሩ መሆናቸውን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አመልክቷል። ሶማሊያ ውስጥ እያካሄደ ያለውን እንቅስቃሴውን ለመቀጠል የሚያስችለው አቅሙ እየተሟጠጠ በመሆኑ የዕለት ተዕለት እርዳታውን እየጠበቁ ለሚኖሩ ከአንድ ሚሊዮን በላይ የሆኑ ሰዎች ምግብ ማደሉን ለማቋረጥ እንደሚገደድ የዓለም የምግብ መርሃ ግብር ደብልዩ ኤፍ ፒ አስታውቋል። መርሃ ግብሩ ባጋጠመው የገንዘብ እጥረት ምክንያት ባለፈው ወርም ለአንድ ሚሊዮን 300 ሺህ ሰው ያድል የነበረውን ምግብ በግማሽ ቆርጦ እንደነበር ቃል አቀባዩ ቶምሰን ፊሪ የደብሊውኤፍፒ ዋና መስሪያ ቤት ከሚገኝባት ጀኔቫ ማስታወቃቸውን ሊሳ ሽላይን ለቪኦኤ ባጠናቀረችው ዘገባ ገልጻለች። በግጭቶች በበረሃን በጣ ወረርሽኝ፣ ኮቪድ-19 በምጣኔ ሀብቷ ላይ ባሳረፈው ጫና፣ በድርቆችና በጎርፎች እየተንገላታች የምትገኘው ሶማሊያ ራሷን መመገብ ከተሳናት ዓመታት መቆጠራቸውን ዘገባዎች ይናገራሉ። ለሶማሊያውያን ለመጪዎቹ ስድስት ወራት ምግብ ለማቅረብ ቢያንስ 172 ሚሊዮን ዶላር እንደሚያስፈልገው የዓለም የምግብ መርሃ ግብር አስታውቋል። የየመን ሁቲ ተዋጊዎች በሪያድ የድፍድፍ ዘይት ማጣሪያ ላይ አድርሰነዋል ያሉትን የድሮን ጥቃት ተከትሎ በሳዑዲ አረቢያ የሚመራው ወታደራዊ ጥምረት ዛሬ የመን ውስጥ የአየር ድብደባ መፈጸሙን የጥምረቱ ባለስልጣናት አስታውቀዋል። ሁቲዎቹ ትናንት አርብ አድርሰነዋል ባሉት ጥቃት በሪያዱ ማጣሪያ ላይ ቃጠሎ ተነስቶ የነበረ ሲሆን ባለስልጣናቱ በቁጥጥር ስር ያዋሉት መሆኑን ገልጸዋል። የዛሬው ጥቃት ዓላማ ሁጢዎቹ አልቀራሽ ግዛት ውስጥ የሚገኘውን ማሪብ ከተማ ለመያዝ እያደረጉ ያሉትን ጉዞ ለማስቆም እንደሆነ የሳዑዲ ፕሬስ ኤጀንሲ ዘግቧል። ከኢራን ጋር ግንኙነት እንዳላቸው የሚነገረው ሁጢ ተዋጊዎች ዓለም አቀፍ እውቅና ባለው የሀገሪቱ መንግስት እጅ የሚገኘውን ማሪብን ይዘው በመላ ሰሜን የመን ላይ ይዞታቸውን ለማረጋገጥ ነው እየገሰገሱ የሚገኙት። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና የፕሬዚደንቱ የብሔራዊ ደህንነት አማካሪ ከቻይና ከፍተኛ ባለስልጣናት ጋር አላስካ ውስጥ ያደረጉትን የመጀመሪያ የግንባር ውይይት ትናንት አጠናቀዋል። የወገኖቹ ንግግር በአብዛኛው ያተኮረው ቻይና በሙስሊሞቹ ዊገር ሕዳጣን ማህበረሰብ አያያዝ እንዲሁም በሆንግ ኮንግ በቲቤትና በታይዋን ላይ ትከተለዋለች በሚባለው የኃይል አካሄድ ላይ መሆኑ ተዘግቧል። እነዚህ ጥያቄዎች በቀጥታ በተነሱ ቁጥር ከቻይና የሚታየው የመከላከል ምላሽ ነው ብለዋል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከውይይቱ በኋላ በሰጡት ቃል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣኦ ሊጃን በሰጡት መግለጫ ደግሞ ቻይና ሉዓላዊነቷን፣ ደህንነቷንና ቁልፍ ጥቅሞቿን በሚመለከቱ ጉዳዮች ላይ ለድርድር ቦታ የላትም ብለዋል። ምጣኔ ሀብትን፣ ንግድን፣ ቴክኖሎጂን፣ የኢንተርኔት ላይ ጥቃቶችን የሚመለከቱ ጉዳዮችን የዩናይትድ ስቴትስ የተወካዮች ምክር ቤትና አጋር ሀገሮች እየፈተሹ መሆናቸውን የንግዶችን እና የሰራተኞችን ጥቅሞች ለማስጠበቅ እንደሚሰሩም የውጭ ጉዳይ ሚኒስትር ብሊንከን አመልክተዋል። ክቡራትና ክቡራን አድማጮች ለዜና የተያያዘው ሰዓት አብቅቷል። ቀደም ሲል ወደ ጠቆም ነው ዜና ልውሰዳችሁ። አሁን በአማራ ክልል በኤፍራታና ግድም ወረዳ አጣዬ ከተማ ከየት እንደመጡ ለጊዜው አልታወቀም በተባሉ ታጣቂዎችና በጸጥታ አስከባሪዎች መካከል በተፈጠረ የተኩስ ልውውጥ ቢያንስ አራት ሰው መገደሉን አንድ የአካባቢው የጸጥታ ባልደረባ ለቪኦኤ ገልጸዋል። የአጣዬ ነዋሪዎች ወደ አጎራባች ወረዳና ቀበሌዎች እየተሰደዱ መሆናቸውም ተነግሯል። መስፍን አራጌ ከደሴ the katam is a good one ከኦሮሞ ብሔረሰብ ጅሌ ጥሙጋ አካባቢ እንደመጡና ዘመናዊ መሳሪያ ይዘዋል በተባሉ ታጣቂዎችና በኤፍራታና ግድም ወረዳ አጣዬ ከተማ በሚገኙ የጸጥታ አካላት መካከል በወታደራዊ ትጥቅ የታገዘ ግጭት ትናንት ከምሽቱ ሶስት ሰዓት ጀምሮ ተፈጥሯል ነው የተባለው። ስማቸው እንዲጠቀስ ያልፈለጉ የአጣዬ ከተማ የጸጥታ መዋቅር ባልደረባ በስልክ መስመር ያገኝቻቸው ነበር። ግጭቱ ፍሬ መነሻ ነገር የለው። ይሄንን አድርጉልን የለም፣ ይሄንን አደረጋቸውን የለም፣ ምንም አይነት ምክንያት የለውም። የጅሌ ጥሙጋ ወረዳ አመራሮችም ግጭቱን አይደግፉም። የኦሮሞ ብሔረሰብ ዞን ሽማግሌው እና ህዝቡም ይህንን ግጭቱን አይደግፉም። ነገር ግን በተለያየ ጥቅማ ጥቅም ወጣቱን እያታለለ ወጣቱ ወደ ረብሻ እና ወደ ብጥብጥ እንዲገባ የሚደግፍ አካል አለ። ሰሞኑን መተናኮቶች ነበሩ፣ ሆን ተብሎ ግጭት ለመቀስቀስ ጥረቶች ሲደረጉ ነበር ያሉት አስተያየት ሰጪው፣ የከፋ ጉዳት ከመድረሱ በፊት ከጅሌ ጥሙጋ ወረዳ አመራሮች ጋር ለመምከር ተሞክሮ እንደነበር አውስተዋል። ከጅሌ አመራሮች ጋር ሆነን ሶስት ሰዓት ላይ ከከተማ አስተዳደር አዳራሽ ቁጭ ብሎ የጸጥታ መዋቅሩ ጠዋት ላይ ተፈታ እኛም ችግር የፈጠረውን አካል እንጠይቃለን በሚል ከጅሌ አስተዳዳሪውም አሉ ታዛዡም አሉ ሌሎች አመራርና ፖሊሶችም አሉ ተግባብተን ተስማምተን ተለያየን መጨረሻ ላይ ትናንትና ማታ የእኛ አባሎች ፓትሮል እያደረጉ አንድ ሸጋው ዘውዴ የሚባል ልጅ የእኛ ሰላም አስከባሪ እግሩን ተመታ በጥይት ስለዚህ በዛው በተመለሰ አጻፋዊ መልስ አንድ አወል የሚባል የነሱ የእነሱ ነዋሪ ሞተ። ማታ ከዛ ሰዓት ጀምሮ ከሶስት ሰዓት ጀምሮ ሌሊቱን ያው ጦርነት ነው ያደረው። ለአንድ ሰዓት አካባቢ ያክል ብቻ ነው በግምት ጦርነቱ ሊቆም የቻለው ሌሊት ተኩሱ ሊቆም የቻለው። የሞቱና የቆሰሉ ሰዎችን ብዛት በውን ለማወቅ አለመቻሉን ነው መረጃውን የሰጡኝ ግለሰብ የገለጹት። እሳቸው በአካል የሚያውቋቸው በትንሹ የአራት ሰዎች አስከሬን ግን ማየታቸውን ተናግረዋል። አሁን ለጊዜው የቆሰለ ይህን ያክል የሞተ ይህን ያክል ብለን ማስቀመጥ ባንችልም በሁለቱም ወገን ጎርቷል። መክት ጨርነት አቶ ዘውዱ ሽፈራ አባቱን ስም አላውቀውም፣ ጌቶ ካሳ የሚባል አራት ሰዎች በሞት ተለይተዋል። ያየሁትን ነው። ሌላ የቆሰሉ አሉ። የት ህክምና እየተሰጣቸው ነው የቆሰሉት? የቆሰሉት አጣዬ ከተማ አስተዳደር ሆስፒታል። በኦሮሞ ብሔረሰብ ዞን አርሶ አደር ና በአማራ አርሶ አደር መካከል ለግድያ የሚያበቃ ምንም አይነት ግጭት ተፈጥሮ እንደማያውቅ ነው የመረጃ ምንጮ የጠቀሱት። ጥቃቱን ፈጽመዋል የሚሏቸው አካላት ከታጠቁት መሳሪያ አንጻር በውትድርና የሰለጠኑ እንጂ አርሶ አደሩ እንዳልሆኑ ነው ያስታወቁት። መቱ መሳሪያቸው መትረየስ፣ ሜንፎርቲ ና ስናይፐር ነው። በዘመናዊ የስልጠና አይነት ሁሉ የቆምብ ክክ ያለው ወታደር ነው ራሱን የቻለ ወታደር፣ አርሶአደሮች አይደሉም። የሰለጠነ ወታደር ነው ያለ አርሶአደራችንኛት ከኦሮሞ ብሔረሰብ ዞን ጋር ከህዝባችን ጋር አንድ ቀንም ስራሰናለ ችግር የለብን ምናልባት እጄ ላይ የያዝኩት የሰነድ ማስረጃ ወይም ሌላ ነገር የለኝም እንደ የግምት ሆነብሽኔ ነው የእኛን ልዩ ሀይል ጭምር ነገር ያልቻለ የእኛ ልዩ ኃይል እንግዲህ የሰለጠነ ወታደራዊ ኮርስ ያለው ህግ ነው እንኳን ያልቻለበት ከአቅም በላይ በመሆናቸው ይኸው አሁን ምሽግ ለቀን ወሰናል። የስልክ መስመሩ ለመገናኘት አስቸጋሪ ቢሆንም ከተደጋጋሚ ሙከራ በኋላ ሰባት ሰዓት አካባቢ ያገኘኋቸው አስተያየት ሰጪ አሁንም በከተማው አቅራቢያ በሚገኝ ተራራማ አካባቢዎች የተኩስ ድምፅ እንደሚሰማ ተናግረዋል። በርካታ የአጣዬ ከተማ ነዋሪ ነፍሱን ለማዳን ወደ አጎራባች ቀበሌዎችና ከተማዎች እየተሰደደ መሆኑን የሚጠቅሱት አስተያየት ሰጪው ጥቃት ፍጻሜ የሚሉት ታጣቂ ኃይል በከተማው ውስጥም ዘረፋ እያካሄደ ነው ሲሉ ተናግረዋል። ገብተው አሁን እኛም ምሽግ ለቀን ስለወጣን ተኩሱም ቆሟል። ዘረፋ ቤት እየተሰበረ ሕዝቡ በሙሉ ነቅሎ ወጥቷል። የለም የአጣዬ ከተማ አስተዳደር ሕዝብ ወደ እፍራታና ግድም ቀበሌዎች ወደ ገጠር ቀበሌዎች ከዘጠኝ ሺህ ሕዝብ ላ የሚሆን አለ ከተማ ውስጥ ይህ ሕዝብ ሙሉ ወጥቷል። ወደ ውጭ ወደ ገጠሩ ቀበሌ የጅሌ ጥሙጋ ወረዳ አስተዳዳሪ ጀማል አደም በወረዳው ውስጥ የታጠቀ የኦነግ ሰራዊት ባይኖርም በሁለቱ ብሔረሰቦች መካከል ግጭት እንዲፈጠር የሚሰራ አካል መኖሩን ገልጸዋል። ከፍተኛ ግምገማ እና ክትትል እንግዲህ ወረዳውን የምናስተዳድረው እኛ ነን። እስካሁን የታጠቀ የኦነግ ሰራዊት በወረዳችንም ሆነ በአካባቢያችን በወረዳችን ውስጥ የታጠቀ የተደራጀ የሚንቀሳቀስ አለ ብለን አናምንም። አመለካከት አለ። የኦነግ አርማም ለጥፈው የሚንቀሳቀሱ የኦነግ ደጋፊዎች አሉ። ቢሮም ጭምር ከፍቷል። ከዛ ውጭ በሰራዊት ደረጃ በታጠቀ በህቡ ተደራጅቶ የሚንቀሳቀስ እንደዚህ አይነት ግምገማ የለንም አጎራባጭ ወረዳዎች ላይ ምልክቶች አሉ እሱንም ቢሆን አመለካከቱን ህዝባችን ውስጥ ገብተን እየሰበርን ነው የመጣ ነው የግጭቱ መነሻ ትናንት የሁለቱ ወረዳ አመራሮች አንድ ላይ ግምገማ ላይ ነበር ብዙ ፍላጎቶች አሉ እዚህ አካባቢ አንደኛ የህገወጥ የመሳሪያ አዘዋዋሪዎች አለ ፍላጎታቸው ማለት ነው የሁለቱ ማህበረሰብ እንዲጋጭ ሁለተኛ የፖለቲካ ንግድ አለ በዚህ በብሔር በምናምን እንደዚህ አይነት ግጭቶችን ፈጥሮ የፖለቲካ ትርፍ የሚፈልጉ ሀይሎች አሉ ከሁለቱም ወገን ማለት ነው ከዛ በመለሰ ነገሮች አሉ። ትልቁ ይህንን ማህበረሰብ መጀመሪያ ሲሰራ የነበረው አሉባልታ ነው። ከኦሮሞ በኩል የሆነ አማራ መጣልህ ይላል። ከዛኛው በኩል ያለው ወገን ደግሞ እነዚህ አካላቶች ናቸው ኦሮሞ መጣልህ ይላል። እንደዚህ አይነት ማህበረሰቡ መሀል ጥርጣሬና እርስ በርስ እንዳይተማመን ስራዎች እየተሰሩ ነው የሚል ግምገማ ነው የገመገም ነው ትናንት እስከ ስድስት ሰዓት ማለት ነው። ስለዚህ የታዩ ምልክቶችን አንዳንድ ጥይት ተኩሶች ነበሩ። እነዛን ነገሮች የሁለቱ ወረዳ የፖሊስ መዋቅር የምርመራ ቡድን አንድ ላይ ተዋቅሮ ይጣራና የሕግ የበላይነት ሲከበር ብለን ማቅጣጫ አስቀምጠን ማታ ላይ አንድ አሰጋጅ ነበር። የመስጊድ አሰጋጅ መስጊድ ላይ አሰግዶ ሲወጣ በሚሊሻዎች ተመትቶ ሞቷል ብለው ደወሉልን። ከዛ በኋላ አምራሮቹ ጋር ተደዋውለን የእኛ የጸጥታ መዋቅርም ሄዶ የልጁ ሬሳ አነሳ። ከዛ በኋላ እንግዲህ እከሌ እዛ አካባቢ ሞተ የሚል ማህበረሰቡ ውስጥ ይሰራጫል። ማህበረሰቡ ደግሞ እንዴት እንደዚህ በማንነቱ በምናምኑ እንዴት ይሞታል የሚል እይታዎች አሉ። በዚህ ላይ እንግዲህ ቅድም የቆጠርኩልህ እኛም ውስጥ አሉ። ይሄ መሳሪያው ነጋዴ፣ የፖለቲካው ነጋዴ ያልኩ እይታዎች አሉ። ግጭት እንዲመጣ የሚፈልግ ማለት ነው። ስለዚህ ከዚህ የተነሳው ወደዚህ የመጣው ከዚህ ይሄ ቀደም ከሁለት ዓመት በፊት በተፈጠረው ግጭት የንጹሀን ህይወት ማለፉ ይታ ይታወቃል እዚያ አካባቢ ላይ እንደዚህ አይነት ችግር ዳግመኛ እንዳይከሰት የጸጥታ መዋቅሩ በተጠንቀቅ እንዲቆምና የተሻለ የጸጥታ ሀይል በማሰባሰብ ደረጃ ለምን መንቀሳቀስ አልተቻለም አሁን ከዚህ በፊት ከተፈጠረች የማዋየት አንድነቱን አጠንክሮ የመሄድ በርካታ ስራዎች ተሰርተው ነበረ ይሄንኛው አሁን ቅድም የነገርኩ ኢንቫይሮመንት በቅርብ ጊዜ መከሰት የጀመረው በተለይ ይሄ ስለ ምርጫ አጀንዳ ከተነሳ በኋላ እንደዚህ አይነት አሉባልታዎች እንደዚህ አይነት ማህበረሰቡን የሚያጠራጥሩ እንቅስቃሴዎች መፈጠር ጀምረዋል मास मीडिया वाला ህገወጥ መሳሪያ ዝውውር በሁለቱም በኩል አለ። የፖለቲካ ኢንተረስቶች አሉ። አሁን ምቹ ይሄ ሁለቱም ማህበረሰብ ለማጋጨት ምቹ ኢንቫይሮመንት አለ ብሎ የሚያስቡት ይሄን ቀጠና ነው። አመራሩ ለስልጠና ወደ ተለያዩ አካባቢዎች እንዲንቀሳቀስ መደረጉ ግጭቱን በመከላከል ሂደቱ ላይ ተጽዕኖ እንዳሳደረም ገልጸዋል። እሳቸውም ለስልጠና በአካባቢው አለመኖራቸውን ጠቁመው ከስልጠና ቦታው በመመለስ ትናንት የሚመለከታቸው አካላት ጋር መክረው እንደነበር ጠቅሰዋል። ስልጠናውም የራሱ ተጽዕኖ አድርጎብናል። ትናንት ሆን እኔ በአጋጣሚ ነው የሆነች የተፈጠረ ችግር አለ እዛ ጋር የሶስቱንም የወረዳ የጸጥታ ሰብስቤት ገመግም የነበረው ከተማው ከንቲባ የለም፣ የዙሪያ ወረዳ ዋና አስተዳዳሪ የለም፣ ስልጠና ላይ ናቸው። ከፍተኛ ኮር አመራር የሚባለው እነዚህም የራሳቸው ክፍተት ይፈጥራል። አንዳንድ ያጣ የከተማ አስተያየት ሰጪዎች ልዩ ሀይሉ ለሌላ ተልዕኮ ከአካባቢው መነሳቱን በመመልከት ነው ጥቃት የተፈጸመው የሚል ቅሬታ አላቸው። በተነሱት ቅሬታዎችም ሆነ ግጭቱ ባስከተለ የጉዳት መጠን ዙሪያ የሚመለከታቸውን የክልል አመራር ለማግኘት ጥረት እያደረግኩ ሲሆን በተለይ ዛሬ የስል የስልክ አገልግሎት ለረጅም ሰዓታት መቋረጡ ይመለከታቸዋል የሚባሉትን አካላት ለማግኘት አዳግቶኛል። ግጭቱን ተከትሎ ከአዲስ አበባ በደሴ በኩል ወደ ተለያዩ አካባቢዎች ይጓዙ የነበሩ አውቶቡሶች ደብረ ሲና እንዲቆሙ ሲደረግ፣ ከደሴ ወደ አዲስ አበባም ጉዞ ጀምሮ የነበሩ ተጓዦች ወደ ደሴ መመለሳቸውን ከአውቶቡስ ተራ አካባቢ ያገኙት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ። መስፍን ለዘገባው ክቡራትና ክቡራን አድማጮች ለቀሪ ዝግጅቶች ወደ አዳነች ልመልሳችሁ። አብራችሁን ቆዩ። አድማጮች በሀያ ሁለት፣ በሀያ አምስት እና በሰላሳ አንድ ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምቱት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦ ኒውስ ዳት ካም በፌስቡካችን ደግሞ አት ቪኦ አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14 ለጥያቄዎ መልስ ከአድማጮች የተነሱ ጥያቄዎችን ይዘን መልስ እንዲሰጡ የጋበዝናቸው ሁለት እንግዶች የሰጧቸውን መልሶች ባለፈው ቅዳሜ አስደምጠናችሁ መቋጫውን በሂደራ ቆይተ ነው ነበር። በአረና ትግራይ ለሉዓላዊነትና ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴና የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ናቸው ለጥያቄዎቻችሁ መልስ የሚሰጡት አዘጋጅና አቅራቢ ጽዮን ግርማ ናት። የዝግጅቱ የመጨረሻ ክፍል ቀጥሎ ይቀርባል። እሺ አቶ አምዶ አንድ ያልመለሱት ጥያቄ አለ። አቶ ጌታነ ከበደ የተባሉ አድማጭ የላኩልን ጥያቄ በአማራ ሕዝብ ላይ ያላችሁ አቋም ምንድን ነው የሚል ነው። ከዚህ በፊት አማራ አያይዘው ደግሞ ሌላ የሚመልሱልኝ እንግዲህ እርሶ በፐርሰንትም አድርገው አስቀምጠውታል እና የተነሱት ቀደም ያሉት ጥያቄዎች የሚሉት ምንድን ነው፣ በዛ አካባቢ ላይ ቀደም ብሎ አሁን እርሶ የሚጠቅሱት አሁን ያለውን የሰብአዊ መብቶች ጥሰት ነው። ቀደም ብሎ ደግሞ በዛ አካባቢ ያለው የአማራ ሕዝብ በህዝብ ላይ ከፍተኛ ጭፍጨፋ ተፈጽሞ ከመሬቱ እንዲፈናቀል ተደርጓል ብለው ያነሳሉ። እሱን በተመለከተ ያሉት ያለው ስ አቋም ምንድን ነው? እኔ ለአማራ ህዝብ ያለኝ እይታ ልክ እንደ ህዝብ ልክ እንደ እንደሚለ የኢትዮጵያ ህዝቦች የማየው ምክንያቱም ህዝባችን ነው። ስለዚህ የተለየ ምልከት አይለዝም። ወገናችን ነው፣ ህዝባችን ነው። ከሌላው የተቀረበ ህዝብ ተከባብረው ተመሰጋግነው መቀጠል እንዳለበት ነው አምናለው። የህዝብም የተለያዩ ምክንያቶች ሲጎዳም ድምፅ ነው ያለሆ ድምፅ ማሰምቻለሁ። የደረሱ ችግሮች እኔ ድምፅ ህዝብ ያጋለችን ድምፅ አሰምቻለሁ። ሌላው የህወሀት መርሃ ያለ ተጭፍጭፋል። እኔ የዚህ አይነት ጭፍጭፋ ከደረሰ እኔ ማስረጃ ከሌለኝ ነው ማንኛው አካል ለፍርድ መቅረብ አለበት ነው። ምክንያቱም በህዝብ ላይ እንደዚህ አይነት ግፍ ከተፈጸመ ግፍ የሚፈጸመው አካል ወደ ፍርድ መቅረብ አለበት። ማስረጃም ወደ መረጃም ቀርበው ቅጣት ማግኘት ያለበት አካል መቀጣት አለበት ሚል ነት ምክንያቱም ይሄ ህዝባችን እንኳን ይሄ የኛ ኢትዮጵያ ህዝብ አካላችን ሌላም የትኛም የአለም ጫፍ ያለው ህዝብ እንደዚህ አይነት ግጥ ሊደርሰው አልፈልግም። ግን እነዚ ያኔ ብዙ መረጃ የለኝም፣ መረጃ ያለው ግን ወደ ፍድለት ማቅረባ ነው። ቢያንስ ቢያንስ የታሪክ ተወቃሽ መሆን ያለበትም አካል የዚህ አካል ማድረግ አለብኝ የሚል እምነት አለ። አቶ ዩሱፍ አቶ አምዶም ሲናገሩ ጥያቄዎችን ወርውረዋል እና እነዛን ጥያቄዎችም የሰጡትን ማስተያየት እስኪ ምላሽ ይስጡንና ወደ መጨረሻ ጥያቄ እንሄዳለን። አመሰግናለሁ። እኛ እንደ አብን የተመሰረትንበት የፖለቲካ ፖለቲካ እሳቤ የማደራጃ መርሐችንም ትግላችንም በአጠቃላይ መንታ ትግል ነው ብለን ነው የምናስበው። እኛ የብሔር ፖለቲካ አንድ ሀገር ውስጥ ብሔር ካልቸሩ በዚህ መገለጫዎቹ የእምነቱ ይሆን ሌላ እሴቶቹ ክብር ሊሰጣት ይገባል። ይህ ምንም ጥያቄ የለም። ዳይቨርሲቲ እንደ ሀብት እንደ ሴት ነው መቆጠር ያለበት የሚጠላ የሚናቅ ዝቅ ተደርጎ ሪፕሬዘንት የሚደረግ መሆኑ እንደሌለበት ምናምን። ከዛ ውጪ ግን የብሄር ጥቅሞች እዚህ ሀገር ሲመጣ በዋናነት የአማራን ህ እየተረጀና በጥላቻ ፍርክ ላይ መሰረት አድርጎ ስለሆነ በዚህ ምክንያት የትየለሌ ዝቶች የተፈጸሙበት ህዝብ በመሆኑ የራሱ በኢትዮጵያዊነት ማዕቀፍም ያደረጉት ግን ልጆቹ እንደዚህ ስምሪት ያደረጉት እንቅስቃሴ ሁሉ ውጤታማ ሊሆን አልቻለም። ለሰርጎ ገብም ለኢንፊልትሬሽንም ለተሰባሪነትም የተጋለጡ በማ ናቸው። አብን ስለዚህ የአማራን ህዝብ ከልዩ ፍቃት መከላከል የሚያስችል ብዙ ፓኬጅ ይዞ በአንድ በኩል የመጣ ቢሆንም ይሄ የብሔር ፖለቲካው በጊዜ ሂደት በድርድ በውይይት ዜግነት ተኮር የሆኑ ጉዳዮች ላይ ዴሞክራታይዜሽንን ስንሰራው ኢኮኖሚክ ፕሮግረሱ ሲመጣ ግሎባላይዜሽንን ስንቀላቀል ካልቸሩ ይኖራል። ፖለቲካው ግን የሚሆነው ዜግነትና ሀገር ተኮር መሆን አለበት ማለት ነው። በአንድ ሀገር ማዕቀፍ ውስጥ የሚሰራ ፖለቲካ አይደለም።

ሁለተኛ ኢትዮጵያ የኢትዮጵያ ነፃነት አንድነት ማረጋገጥ ሂደት የበኩላችንን እንደሻ ለመወጣት ነው ማለት ነው። መንታት ድል እንደ እያካሄድ ነው ያለ ነው። አቶ አምዶም የአማራን ይህ መጥ መከበር አለበት ብለው የማይካድራውን ጉዳይ ደግሞ ኮንቴንድ አድርገዋል። ይሄ በጣም አሳዝኖኛል። በእውነት የማይካድራ ጉዳይ ከኢትዮጵያ ሰብዓዊ መብት ኮሚሽን የተረጋገጠ ነው። ሰብዓዊ መብት ተቋማትን ያረጋገጡ ነው። አምነስቲ ኢንተርናሽናልን ጀምሮ ማለት ነው። እነዚህ ተቋማት በማይካድራ ጉዳይ ሲናገሩ አለማመን በትግራይ ሕዝብ ላይ አሁን እየተፈጸመ ነው ብለ ያወጡትን ጉዳይ ደግሞ እንደ መከራከሪያ ሰነድ ሁሉ አስቀምጦ የመያዝ ሁኔታ አሳዛኝ ነው። ተገቢም አይደለም። መቀጠልም የለበትም ነው ብሔራዊ ይትና ድርድር ስንል የትግራይ ጊዜያዊ አስተዳደርን አንስተዋል። አቶ አንዱ የእኔ ሳቢ እሱ አይደለም። ግራንድ የሚል ቃልም ጨምሮ ነበር ጉዳዩ በሁለት የፖለቲካ ድርድሮች በሁለት መስተዳደሮች ጉዳይ የሚሰጣ ጉዳይ ነው። ለምን ያመላከቱ የህዝብ ለህዝብ ግንኙነቱን በማጠናከር ማህበራዊ የሚሆን ኢኮኖሚያዊ ትስስሮችን በማጠናከር ኢኒሽቲቭ ተወስዶ በህዝብ የሚመራ ሁሉንም ኢንተረስት ግሩፕ ይወክላል የሚባሉትን አደረጃጀቶች ያሳተፈ በምሁራን እና በህዝብ ተደግፎ

የአማራ ክልል ብልጽግናና የትግራይ ክልል ጊዜ አስተዳደር የሚያደርጉት ጉዳይ አይደለም። እሱ ውይይትም፣ ድርድርም ስምነትም በህግ ማዕቀፍ ባላቸው ስልጣን መሰረት ሊያደርጉ ይችላሉ። ይህ ያነሳሁት ሌላ ከፍ ያለ ህዝብን ድልድይ የሆነ ሊያገናኙ የሚችል ዘላቂ ፍትሕና መፍትሄ ልባት ሊያመጣ የሚችል ጉዳይ ነው ያነሳሁት። ሌላ ሌላ ሀገራትም የተሞከረው ሳይንሳዊ የሆነ አሰራር ነው። የማይቀርዛ ጉዳይ ከታደበት አዛብ አሳዛኝ ነው። በነገራችን ላይ ይህ ነው አንዱ ችግር ሰብአዊ ጥሰት ሰብአዊ መብት ግድፈት እንደዚህ ዘር ማጥፋትና ዘር ማጥፋት ወንጀል ሁላችንም እንደሰው ልንከላከል የሚገባ ነው። በተለይ በኢትዮጵያ ሀይልነት ሊሰማ የሚገባ አቶ ሱፍ። እንግዲህ በመጨረሻ በመጨረሻ ግን አንድ ኢምፖርታንት ጉዳይ መናገር እንፈልገው ትህነት በአማራው ላይ የፈጸመው ሰብአዊ ወንጀል እነዚህን ሁሉ መሰረት አድርጎ ሪከርድድ ነው። ወደፊት እንግዲህ እንደ ኤቪደንስ ይወጣል። ስንታያየት የጅምላ መቃብሮች ጉዳይ እኮ በሀገር ደረጃ የሚታወቅ በአለም አቀፍ ደረጃ የሚታወቅ ነው። በአውሮፓ ሰበር ብስጡ ብሜር የወልቃይትና የራያ ስደተኛ ነው። በአፓይለ ሞሉ የሚንከራተተው ራያ ኮ በቅርብ ሀያ ሶስት ትምህርት ቤቶች ከራያ ለማጣ በአማርኛ ትናገሩም ተብሎ ተዘግተው ቆቦ ድረስ ህዝቡ የተሰደደበት ሁኔታ ነው የነበረው። አይናሉ የሀይል ጉዳይን ያነሳሉ። የሀይል ጉዳይም አማራው ልዩ ሀይል የሚሆን ሚኒሻው የተንቀሳቀሰው እንደ ኢትኒክ ኮንሸንስነስ መሰል በተወሰነ ደረጃ ኖሮት እንደዚህ መጠቃት የጀምረው ፖለቲካሊኛ ሞቢላይዝ ካደረግነው በኋላ መብቱ በማንነቱ እየጠቃ መሆኑን ምንጩን ካረጋገጠ በኋላ ነው። በነገራችን ላይ ትግራይ መታወቂያ ያለበት ህዝባችን ነው። አብረን መኖር አለብን፣ ወደፊት መቀጠል አለብን። በአንድ ሀገር ማዕከት ውስጥ ብለን ግን የጎንደር የጎጃም፣ የወሎ፣ የሸዋ አቻ ነው በምትል እንጂ በህዝብ ግዛትን በማንኛውም ታሪካዊ ግን የዚህን ድምር እና ከዚህ የገዘፈ አድርጎ ለማቅረብ አንድ እንኳ ለመሰሪ የተመከረበት አግባብ ተገቢ አይደለም። ጉዳዩን በሰከነ ሁኔታ ለመፍታት ያስፈልጋል። በህገ መንግስት መሰረት የሚለው ግን መደበኛ ድማ ጫማ ላይ የሚመስል ህጋዊ የሚመስል ግን ትክክል ያልሆነ የትንሽ ክፍሎችን ልማ ጀኖሳይድ የተፈጠመበት ከህገ መንግስቱ በፊት በሽፍትነት የተወሰደን ነገር ራቲፊኬሽን የሚጠይቃቸዋል ስለሆነ በህግም በታሪክም በፍትህም ተደጋፊ ያልሆነ ነው ለማለት ነ በጣም አመሰግናለሁ። ሁለታችሁንም እንዳልኩት በጣም ብዙ ጥያቄዎች ናቸው የነበሩን ግን ደግሞ ሰዓታችን እሺ፣ አንድ ላይ አንድ ላይ ታጠቃልላላችሁ። ምክንያቱም መቋጨት ስላለብን አንድ ላይ ሀሳባችሁን ታጠቃልላላችሁ። እንዳልኩት በጣም ብዙ ጥያቄዎች ናቸው። ጥያቄዎቹ ያጠነጠኑት በዚህ በወሰን ጉዳይ ላይ ነው። እንዴት ነው የምትፈቷቸው? እንዴት ነው ወደ ሰላም መምጣት የሚችለው? እንዴት ነው የሚያበቃው ይሄ ጉዳይ የሚል ነው። እንግዲህ ሁለታችሁም የየራሳችሁ ን ሀሳብ ሰጥታችኋል። አድማጮች ያንን ሰምተዋል። ጥያቄዎችን በአንድም ይሁን በሌላ ዳሳችኋል። አብርሃም፣ ኤልያስ፣ ሞጅቢል አክመል፣ ሙልጌታ ሞላ፣ ምልአተ አማራ፣ አባይ አይ ነው ጌታቸው እስከዚያ፣ እነዚህ በሙሉ በጥያቄ የተሳተፉ ናቸው። ግን ጥያቄዎቹ ተመሳሳይ ስለሆኑ ነው ስማቸውን ብቻ ጠርተን የምናልፈው። አድማጮቻችን ለሰነዘሩት ጥያቄ ለተሳተፉ በሙሉ እናመሰግናለን። ከማጠቃለላችን በፊት ግን አቶ አምዶምም አቶ ዩሱፍም የመጨረሻ የመጨረሻ ማጠቃለያ ይሄ ይሄ ይሄ ነው የኔ ሀሳብ ይሄ ይሄ ነው የኔ ሀሳብ የምትሉትን ማጠቃለያ ስጡንና ውይይት እናጠቃል። አቶ አምዶም ለእርስዎ ለስጥ እድሉን ከግዛ አስተዳደር ጋር በተያያዘ አረና ፓርቲ መግለጫ አውጥተዋል። ስለ ወልቃይት፣ ስለ ምዕራባዊ ዞን፣ ስለ ደቡባዊ ዞን እና ለምን በዛ ሀሳብ ሰጠህ ለምን የትግራይ ሕዝብ ድምፅ ባንክ በሚል እኔንም አንድም ኢንጂነር አሉላ ሀብተ አብ የሚባለው ከላይ እየመጣ ከአዲስ አበባም ከዚህም ገምግመን እናንተ እንድትነሱ አድርገናል የሚል መጥተዋል። ይሄ የመጣው ደግሞ ለምን ከውጭ ሀገርም ጣልቃ ገብነት ገባ የደረሰውን ግፍ የደረሰውን በደል ለምን ዘገባችሁ? መግለጫው ደግሞ ለምን ስራ ጫደረግ ተብዬም እንዲነሳ ደብዳቤ ተነግሮኛል። እኔም ድምፄ ካላሰማ እዛ ከምሰራ ድምፄን እያሰማው ዝመታገል በህዝብ እና በወገኔ መታገል እፈልጋለሁ። ሌላው ደግሞ አሁን ራያም ትላም አሳባም ስለነበረ አሁን ይሄ አቶ ገዳ ገዳ እንዳርጋቸው ራያ መጥተው ምን አይነት ምላሽ ሰጡ? ለምንድን ነው ተሸማቀው አፍረው የተመለሱት? የሚል ራሳቸውን መጠየቅ ያስፈልጋል። በወልቃይት ያለው ሰው አሰናቅሎ ግዛቴ ነው ለማለት እንዴት ይቻላል? ህዝቡ ከሌለ እንዴት ነው መሬት ብቻ የሚል ይባለው የሚል አሰባለኝ። በአጠቃላይ ግን የትግራይ ህዝብ ብዙ ግፎች ይወሶታል። ለዚህ ግጭት ጀኖሳይድም ተፈጽሟል። በተለይ በምዕራባዊ ዘም፣ በሌሎች አክሱም እና ሌሎች አካባቢዎችም ከህፃነት እስከ ሽማግሌት ዘጠና አምስት እድሜ ሰው ተገድለዋል። ይሄ ዘን ዝም ማለት የለብንም ማንኛውም የአማራ ህዝብም የተቀረ ኢትዮጵያ ህዝብ የትግራይ ህዝብ ሌላ የዓለም ህብረተሰብ ማጋለጥ አለበት የሚል ነው። ሁለተኛው ይህን ህዝብ አፈናቅሎ ሰላምም አይገኝም፣ ፍትህም አይገኝም፣ የሚፈልገው ግዛትም አይገኝም እና ይሄ ሊታሰብበት ይገባል የሚል ነው። እንደ ህዝብም ይህን የትግራይ ህዝብ የደረሰው ግፍ በቃላት አይገለጥም። እኛ እንደ ፓርቲ መግለጫ አውጥተናል። በዚህ ምክንያትም የምክትልነት ስልጣን እና ዲነር አሉላም የነበረችው የኮንስትራክሽን ቢሮ ኃላፊነትም እንድናጣ ተደርጓል። ችግር የለውም እና ከዚህ የኮንትራት ስልጣን በላይ ህዝባችን ናስቀድማለን። ለአብንም ሌላው የአማራ ኤሊቶችን ማስተላለፍ የምትፈልገው መልእክት እኛ አብረን የምንሆን ህዝቦች ነን። በመሬት መስፋፋት ምክንያት ህዝቡን ማፈናቀል፣ መግደል፣ ችግር መዳረግ የለብንም። ህብረተሰቡ የአማራና የትግራይ ህዝብ ወንድ በማች ነው። በዚህ ምክንያት እየደረሰ ያለው ግፍ በማይካድራም ያለው ትርክ ሌላ ነው። ሶስት እጥፍ አራት እጥፍ የተገደለው ትግራዋይ ነው እዛ አብዛኛው ማለት ነው እንጂ አማራም አልተገደለም ማለት አይደለም። ስለዚህ ማስተላለፍ የምንፈልገው በዚች ሀገር፣ በዚች ክልል፣ በዚች ህዝብ የደረሰ ያለው ግፍ መቆም አለበት። የፌዴራል መንግስትም የህግ የበላይነት አከብራለሁ ብሎ ተንቀሳቅሷል። አሁን ግን መሬቱን ተፈናቅለዋል፣ ህግም የለም። ህዝቡን ተፈናቅለዋል፣ መሬቱን ተወረዋል። እና የት አለ ህጉ ማለት ይፈልጋለሁ። ህግ ማስገደር ከሆነ ለምንድነው ወደ ነባር አስተዳደር የማይመለስ? ጥያቄ ጠይቄ ማለት ይፈልጋሉ። አመሰግናለን። አቶ ይሱፍ አጠር አድርገው እርስዎም ያጠቃሉልንና መጀመሪያ አንዱን ችግር ዘላቂ ልባት ያስፈልጋል የሚል አቋም አለ። የችግሩን ጥልቀትና መነሻ ተረክሮ ብሉ ቆንጥቆ መዋጅ ያስፈልጋል። የብሄር ዘር ተኮር ፖለቲካ እዚህ ሀገር በተለያዩ ኢንቴሊጀንሽያና ወደ ኢትዮጵያ ፖለቲካ ማዕቀፍ መምጣቱ ነው የኢትዮጵያን የፖለቲካ ባህል ስሪት በፊት እዚህ ደረጃ ውስጥ ያስገባው ብለን ነው ምናምን እና የዘር ፖለቲካ ወይም ብሔርን መሰረት ያደረገ ፖለቲካ በሃይማኖት ፖለቲካ እየተለየ የመከራከሪያ አይነት ሊጠርጉበት አይችልም። አንድም ሰው በአማራ፣ በትግራይ፣ በኦሮሞ መደራጀት ይችላለ። ከዛም በኋላ በዚሁ ስልጣን ትይዛለ የሚል ፖለቲካ አምብረሽ በሃይማኖት ተደራጅተ የመንግስት ስልጣናት ዝ የሚለው ኢንጀስቲሽን ራሱ ውድቅ ነው የሚያደርግብሽ። ስለዚህ ኮንስቲቱሽናል ዴሞክራሲ በረጅም ሂደት በእልህ አስጨራሽ በተቀናጀ ትግል

ፕራክቲስ እንደሚወድ ህዝብ ነው መታየት ያለበት። ተጋርተዋል ተዋልተሀል አብረነ ለዚህ ሲምፓቲ አለ ምናምን እየተባለ የሚደረግ ጉዳይ ካልሆነ ዋናው ጉዳይ አማራው የማጥዳት ጉዳይ ነው። ደግሞ በወንጀል ጉዳዩ ጣይነዴ ሙስልማን ጄኖሳይድ ለ አራ አርባ ስምንት ጊዜ ጄኖሳይድ ኮንቬንሽን ያኛው በሰብአዊነት ላይ በህዝብ ላይ የተካሄደ ስጠፋነ ምንም መለያ ታስቀምችል ጄኖሳይድ ግን የሆነ ዘርን

ቻውታው ሰው ተባብሎ መለያየት አይችልም። ስለዚህ በመጨረሻ ግን ማስታወስ የምንፈልገው አንዱ ችግር ሲመጣ መሰረታዊ ችግር ከተፈጸመ አዙሪት ውስጥ ሳይክል ውስጥ ቪሽ ሳይክል ውስጥ የማስገባት እድል አለው። አሁን በትግራዊ ላይ ችግር ተፈጥሯል የሚለው ጉዳይ መነሻው በትግራይ ህዝብ ስሜት ተደራጁ ስንፈኛ የኢኮኖሚክ ስብስቦች በህዝብና በፖለቲካ አደረጃጀት ላይ ሲፈጽሙ የኖሩበት ሳይክል አካል ነው ተደርጎ መቆጠር ያለበት። በትግራይ ህዝብ አሁን አማራው ክፍል ውስጥ የሚኖረው መጠበቅ አለበት ይሄ አብንም ማጠናክሮ የሚሰራበት ጉዳይ ይሆናል። ነው የትግራይ ያለበትን ሁኔታ እንገነዘባለን፣ እናዝናለን። አንዱ በፖለቲካ ሞኖፖሊ ስንፈኛ አካል እና ዘረኛ አካል የትግራይን ህዝብ የፖለቲካ ስፔስ ሞኖፖሊ አድርጎት ስለኖረ የተለየ ድምጽ ማሰማት ባለመቻላቸው አጓጉል ፍረጃ ሰለባ ሆኗል ብለን እናምናለን። ይህምን እያሻሻልን ህዝቡን በማገናኘት አንዱ ነገር ወደዚህ ወደዛ የሚለው ጉዳይ ራሱ አሳሳቢ ወደማሆንበት ደረጃ ረጅም ጊዜ መድረሻ አለን። ፖለቲካችን የነበረበትን አስበን የአሁኑንና የወደፊት ኢንፈርሜንት ስናደርግ ለእኛ እድሜ ብቻ ሳይሆን ለልጆቻችንና ለልጆቻችን የምትሆን ሀገር የመስፈርግ በላይ ማተኮር ነው። ማረና ምህንነት ሪማትረን ፈልግ ሁለታችሁንም በጣም አመሰግናለሁ። እንግዲህ እንደ ጥያቄዎቹ የተለያየ መሆን ሀሳቡ በተንተን ብሎ የቀረበ ነገር አለው፣ ግን ደግሞ ከአደረጋችሁት ውይይት አቋማችሁን ለመረዳት የሚያስችል ምላሽ ሰጥታችኋል። ሁለታችሁንም እጅግ አድርጌ አመሰግናለሁ። አቶ አምዶም ገብረስላሴ የአረና ትግራይ ለዲሞክራሲያዊ ፓርቲ የህዝብ ግንኙነት ኃላፊ እንግዲህ ቀደም ብዬ የትግራይ ክልል ጊዜያዊ አስተዳደር ምክትል የህዝብ ግንኙነት ኃላፊ በሚል ውስጡ አውቂዎት ነበር። አሁን ከዛ ኃላፊነቶት ላይ መነሳቶትን እንግዲህ አሁን ተረድተናል። የአማራ ብሔራዊ ንቅናቄ አብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂምም፣ ሁለታችሁም አድማጮች ለተነሱ ጥያቄዎች ምላሽ ለመስጠት ፈቃደኛ ሆናችሁ ስለተገኛችሁ እናመሰግናለን። በሌላ ጊዜ ደግሞ ሰፋ ያለ ሰዓት ይዘን ውይይቱን እንቀጥላለን። ለዛሬ በጣም አመሰግናለን። እናመሰግናለን። ወጣቶች በ22 በ5 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። አሁን ደግሞ በትላንትናው ምሽት የተጀመረው ውይይት ነው የሚቀርበው እያሳስበ ያለውን የኮቪድ-19 የኢትዮጵያ ይዞታና ሲያወዛግብ የሰነበተውን አስትራዘኒካን ይመለከታል። በቀድሞው ዝግጅታችን ይበልጡን በኢትዮጵያ የሚታየውን የኮሮና ቫይረስ የጥድፊያ መዛመት በሚመለከቱ ጭብጦች ዙሪያ ያተኮረ ውይይት፣ በምሽቱም በቅርቡ ኢትዮጵያ እየተጠቀመችበት ያለውን የአስትራዘኒካ ክትባትና እንዲሁም በአውሮፓ ሲያነጋግር የነበረ ርዕሰ ጉዳይ ይዳሰሳል። ስለ ጉዳዩ የሚተነትኑልን ዶክተር ገበየ ተፈሪ እዚህ ዋሽንግተን ዲሲ ውስጥ በሚገኙ የተለያዩ የሕክምና አገልግሎት ተቋማት በማገልገል ላይ ያሉ የተላላፊ በሽታዎች ልዩ ሐኪም ሲሆኑ ዶክተር ዘላለም ሀይሉ በኦሃዮ ስቴት ዩኒቨርሲቲ የቫይረሶች ተመራማሪ ናቸው። ያነጋገራቸው አሉላ ከበደ ነው። ለዛሬ ሁለተኛው የውይይት ክፍል ይቀርባል። ዶክተር ገበየው ምናልባትም ሰሞኑን ሲያነጋግር ወደ ሰነበተ ሌላ ርዕስ አስትራዜኒካ የተባለው ኦክስፎርድ ዩኒቨርሲቲ ሰሩ ክትባት በማነጋገር ላይ ነበር። ሰሞኑን የአውሮፓ ህብረት በርካታ ሀገሮች ጥቅሙን እስከ ማቋረጥ ድረስ ደርሰዋል። በአፍሪቃ ደግሞ ኢትዮጵያን ጨምሮ አንዳንድ ሀገሮች ገና እየተቀበሉ ያሉበት ህዝባቸውን ለመከተብ እየተዘጋጁ ያሉበት እና የጀመሩበት ሁኔታ ላይ ነበር። ዛሬ ሐሙስ ከእናንተ ጋር በምነጋገርበት ቀን ከጥቂት ሰዓታት ቀደም ብሎ ከብዙ ሺህ ሰዎች በጥቂቶች ላይ የደም እርጋትን የመሰለ አደጋ ወይም የህመም ሁኔታ ሊያደርስ ከሚችለው ጉዳት ጥቅሙ በእጅጉ ይልቃል፣ ሲል አገሮቹ ቀደም ሲል ያነሷቸውን ጥያቄዎች እየተከታተለ መሆኑን አስታውቀው የነበረው የአውሮፓ ህብረት የመድኃኒቶች ተቆጣጣሪ ተቋም ለደህንነት ጠንቅ ያልሆነ ፍቱንነቱም የተረጋገጠ ነው፣ ፍቱንነት አለው ሲል በጥቅም እንዲውል አዟል። የተፈራው የደም እርጋት ችግርም በሰዎች ላይ በዚህ ክትባት ሳቢያ ከፍ አይልም፣ ከፍ አያደርገውም ይላል። እስኪ ዶክተር ገበየው ስለዚህ ዜና ጠቀሜታ እንመልከት። በግልጽ የሚታየው አንዳንዶችን ስጋት ላይ እየጣለ ነበር። ቀደም ሲልም ክትባት ላለመውሰድ ሰዎች እያመነቱ ያሉ ምክንያት ሆኖ ነበረ። ዛሬ ግን ያን ያነሳ ይመስላል። ዜናውንም ተመልከታችሁ ከሆነ ምንድን ነው የዚህ ዜና ፋይዳ? ዛሬ ክትባቱ በእጅጉ በሚያስፈልግበት ሁኔታ ውስጥ ነው እና ያለ ነው እንግዲህ ክትባቶች መጀመሪያ በጥናት ሲጠኑ በተወሰኑ ሰዎች ቁጥር ላይ ነው የሚሰራው። በጣም ክትትል ይደረጋል፣ ምን አይነት ጉዳት ያስከትላሉ ተብሎ። ዋናው ደግሞ እኛ በሙያው ላይ ላለነው ሰዎች፣ በሽተኛው ለምናይ ሰዎች ከጥናቱ ውጭ ወደ ሕብረተሰቡ ወጥቶ በስፋት አገልግሎት ሲውል ምን አይነት ዳርቻ ጉዳት ያመጣል ምን አይነት ጉዳት ያሳያል? የሚል ጥያቄ አለ። እንግዲህ አሁን የሆነው እሱን እንግዲህ የቁጥር ጉዳይ ነው፣ የቁጥር ጉዳይ ይህንን ክትባት የወሰዱ ሰዎች የተለያዩ የበሽታ ምልክቶች ሊገኙባቸው ይችላል። አሁን በአውሮፓ ብዙም ሰዎች አይደለም፣ በጣም ጥቂት ሰዎች ላይ ነው የታየው። የድም እርጋት ባህሪ እንደዚህ ሲሆን፣ ይህን ነገር የሚከታተሉ ሰዎች በተጠንቀቅ ይቆማሉ። ምንድን ነው ያልተረጋገጠው ነገር ደመርጋቱ ቢታይም ቀጥታ በክትባቱ ምክንያት መሆኑን የሚያረጋግጥ ነገር የለም። የግንኙነት ጉዳይ ነው እንግዲህ በዓለማችን ውስጥ ይሄ ወረርሽኙ በጣም የከፋ ደረጃ እየደረሰ ብዙ ነገር እያመጣም ስለሆነ ሩጫው ምንድን ነው ብዙ ሰዎችን ክትባት ሰጥቶ ወረርሽኙ እንዳይስፋፋ ለማድረግ ከፍተኛ ጥረት በሚደረግበት በአሁኑ ሰዓት እዚህ ቦታ እንዲህ አይነት ጉዳት ደርሷል ብሎ ጠቀሜታ ሊኖረው የሚችለውን ክትባት ማቆሙ አከራካሪ ነው። ግን ያም ሊሆን የቻለው ምናልባት አማራጭ ሌላ ክትባት ስላለ ያንን ክትባት ደግሞ ማግኘት የሚችሉ ሰዎችም ስለሆኑ ነው እንጂ ከዚህ ቀደም ክትባቱ በኢንግላንድ በአውሮፓም ሲሰጥ ነበር። የብዙ የሳይንስ ወረድ ክርክሩም እሱ ነው። አዎ፣ ታይቷል። ግን ክትባቱ ነው ወይ ያመጣው ይህን የደም እርጋት የምናክሰው ላይ የታየው የሚል ጥያቄ ነው እንግዲህ ያለ እንደዚህ ሁ እንዳልከው እንደ አውሮፓ እና ሌሎችም ሳይንቲስትም ሆነ የማህበረሰብ ጤና ጥበቃ ሰዎች በጋራ ወጥተው የለም ይሄ አያሳስብም በእርግጥ ታይተዋል ብለው ሲናገሩ ጥሩ ነገር ነው እሱ። በእውነቱ መልካም ዶክተር ዘላለም ወደ እርሶ ልሻገር፣ ወደ ዋናው ተዋናይ እንትለፍ። ዋናው ተዋናይ እንግዲህ ለዚህ ሁሉ መነሻ የሆነው የኮቪድ አስራ ዘጠኝ በሽታ አምጪው ኮሮና ቫይረስ ነው እና እርስ ደግሞ የቫይረስ ጥናትና ምርምር ባለሙያ እንደመሆኑ እነኚህ አጥፊና ጠፊ የሆኑት ቫይረሱ እና ክትባቱ ከዚህ ቀደም ከተሰሩበት ወይም ቫይረስ ክትባቶች ከሚሰሩበት ዘይቤ የተለየ መንገድ እንደተከተለ ተናግሯል። በብዙ ውይቶችም ላይ ይነጻል። እስኪ ለአድማጮቻችን እያካፍሉ። ቀደም ብለው እርሶ ይበልጥ ትኩረት አድርገው የሚሰሩበትን አርኤንኤ የተባለውን የሞለኪውል አይነትም ጠቀስ አድርገዋል። ምንድን ነው በመሰረቱ ይህን የክትባት አይነት በጠቅላላ አሁን እየተሞከሩ ያሉትን ጥቅም ላይ የዋሉትን በዋናነት ደረጃ የሚታወቁትን በተመሳሳይ መልክ የተሰሩትን ምንድን ነው የሚለያቸው ከቀደሙት የክትባት አይነቶች? እሺ። አሉላ፣ ልክ እንደጠቀስከው እንግዲህ የተለያዩ የክትባት ማዘጋጃ መንገዶች ተጠቅመው አሁን በዓለማችን ላይ የተሰራጩ ያሉ ክትባቶች ተሰርተዋል። ጊዜው በፈቀደው እና ቴክኖሎጂው በፈቀደው መንገድ ደግሞ በቅርብ ጊዜ ቴክኖሎጂያቸው በደንብ የዳበረ እንደ ሞደርና እና ፋይዘር የሚጠቀሙበት አይነት የአር ኤን ኤ ፕላትፎርምን ተጠቅሞ የሚሰጡ ቫክሲኖች በስራ ላይ ክትባቶች በስራ ላይ ውለዋል እንዲሁም ደግሞ አሁን ሲጠቀስ እንደነበረው የአስትራዜኔካው እንዲሁም ጆንሰን ጃንሰን የሚሉት በዲኤንኤ ፕላትፎርም ተጠቅሞ የተዘጋጀ ክትባት ነው። ሁሉም እነዚህ የክትባት አይነቶች ሰውነታችን ውስጥ ገብተው ሰውነታችንን ለማነቃቃል መጨረሻ ላይ ፕሮቲን መስጠት ይኖርባቸዋል። ነገር ግን ያንን ፕሮቲን ሰውነታችን ውስጥ የምናስገባበት መንገድ ነው የሚለያየው። ለብዙ ጊዜያት አሬኒ የሚባለውን ሞለኪውል በላብራቶሪ ውስጥ መስራት ወይንም ደግሞ ማቀነባበር ከባድ የነበረ ስራ ነው። በተፈጥሮ ትንሽ ጥንቃቄ የሚፈልግ ነው፣ ፍራጃይል የሚሆን ሞለኪውል ነው። አሁን ግን ቴክኖሎጂዎች በጣም አድቫንስ ስላደረጉ እንደገና ደግሞ ከተፈጥሮ ከሰውነታችን ውስጥ የሚመረተውን የአሬኔ ኳሊቲ አይነት በላቦራቶሪ ውስጥ ማምረት ስለተቻለ እነዚህን ነገሮች በመደማመር የኤምአሬኔ ፕላትፎርም ወይም ኤምአሬኔ ቴክኖሎጂ ለቫክሲን እንደዚህ በጣም በትልቁ ደረጃ መብቃት ችሏል። ዞሮ ዞሮ ግን ሰውነታችን ውስጥ ገብተው በዲኤንኤ ፎርመም የተሰሩት ክትባቶች ወይም በአሬኔ ፎርመም የተሰሩት ክትባቶች ሰውነታችን ውስጥ ወደ ፕሮቲንነት ተቀይረው ያ ፕሮቲን ነው ሰውነታችንን አነቃቅቶ ሰውነታችን ደግሞ የመከላከያ ኃይል እንዲመነጭ የሚያደርገው። ሌላው እዚህ ጋር መጥቀስ የምፈልገው ከዚህ በተጨማሪ ከዚህ በፊት በተሰሩ የቫክሲን ማዘገጃጃ መንገዶች የተዘጋጁ ክትባቶች ገና አፕሮቭ ተደርገው ባይቀርቡም ፓይፕላይኑ ላይ እንዳሉ እናውቃለን። ነገር ግን አራቱ አሁን አፕሩቭ የተደረጉት የቫክሲን አይነቶች ጄኔቲክ ወይም በዘረመድ ላይ የተመሰረቱ ናቸው። አስትራዜኔካ እና ጆንሰን ጆንሰን እንደምታውቁት ዲ ኤን ኤ ቴክኖሎጂን የሚጠቀሙ ናቸው። ሞደናና ፋይዘር ደግሞ አር ኤን ኤ ቴክኖሎጂን የሚጠቀሙ ናቸው። አራቱም አንድ የሚያደርጋቸው የሚጠቀሙበት ታርጌት ያደረጉት የቫይረሱ አካል አንድ አይነት ነው። ያ ስፓይክ ፕሮቲን የሚባለውን ነው። ያንን በመጠቀም ፋይዘር እና ሞደርና ዳይሬክትሊ አሬኔ የሚባለውን ሞለኪውል ተጠቅመው ፕሮቲኑ እንዲሰራ ያደርጋሉ። አስትራዜኔካ እና ጆንሰን ጆንሰን የቫይረሱን አሬኔ ወደ ዲኤንኤ ቀይረው ከዛ በኋላ ደግሞ ወደ ሰውነት ውስጥ የሚያሰራጩበት መንገድ ዘይደው ያንን ያስገቡታል። እንግዲህ ሰውነታችን ውስጥ ከገባ ያ ዲኤንኤ ደግሞ ተመልሶ አሬኔ ሁኖ ከአሬኔ ወደ ፕሮቲንነት ተቀይሮ ሰውነታችንን የማነቃቃት ስራ ይሰራል ማለት ነው። ስለዚህ እነዚህን ነገሮች ሰውነታችን ውስጥ የማስገቢያው አይነት ነው የሚለያየው እንጂ አንድ ጊዜ ሰውነታችን ውስጥ ከገባ በኋላ የሚፈጠረው ሂደት በጣም ተመሳሳይነት ያለው ነው በእነዚህ ክትባቶች መካከል ማለት ነው። ከዛ በተጨማሪ እንግዲህ እንደሰማነው በቻይና ከዚህ በፊት ቀደም ባለ ጊዜ የሚሰሩ ቫክሲኖች እንደ ሙሉ የቫይረሱን ህዋስ በመጠቀም አንዳንዴ በማዳከም አንዳንድ ጊዜ ደግሞ በመግደል ይህ እየተሰሩ የቫክሲን አይነቶች አሉ። ግን እነሱ በጣም በብዛት በዓለም ላይ እየተጠቀምንባቸው አይደለም። በጣም ሊሚትድ በሆነ ደረጃ ነው እየተጠቀምን ያለው። መልካም። የክትባቶቹን አይነት ጠባይ፣ ስሪት ጨምረው በዝርዝር ነው ያስረዱን ዶክተር ዘላለም። በዋናነት የገዛ ሰውነታችንን ከበሽታ የመከላከል አቅም ለመቀስቀስ ነው እኚህ ክትባቶች የሚሉትና በተለያየ ዘዴ ያን የሚያቀላጥፍ ስራ እንደሚሰሩ ነው ያስረዱን። የክትባት ነገር ብዙ ያነጋግረናል። ምናልባትም አብረውን የሚቆይ ይመስላልና አንዳንድ ጊዜኛ የተነገሩትንም ቀረብ ለማድረግ ነው። እነኚህ ራሳቸውን የለወጡ ዝርያዎች አደገኛነታቸው ተደጋግሞ ተገልጿል። የደቡብ አፍሪካው የአስትራዜኒካን ክትባት ፍቱንነት እንዳሳጣው ሰምተናል። ክትባቱም መልሰው ልንጠቀም አንችልም የሚለው ደረጃ አድርሷቸዋል። የለንደኑ እንደዚሁ ከባድ እንደነበረ በብራዚልም ሌላ ዝርያ መከሰቱን፣ ከዚህም በላይ ብዙ ሊከሰቱ እንደሚችሉ የቫይረሶች ጠባይ መሆኑ ይገለጻል። ነገር ግን ምንድን ነው አንደኛውን ዝርያ ከሌላኛው አደገኛ የሚያደርገው? ምን አይነት ሁኔታዎችስ ናቸው ያን አመቺ አጋጣሚ ለቫይረሶቹ የሚፈጥሩት? ባጭር እሱም ቢመልሱና ወደ ዶክተር ገበዮ ይሻገራለሁ። እንግዲህ ልክ እንዳልከው እነዚህ በተለይ አሬን የምንላቸው ቫይረሶች በፍጥነት ይቀያየራሉ እና በሚቀያየሩበት ጊዜ በጣም ብዙ አይነት ለውጦች ነው በዘረመላቸው ላይ የሚያመጡት ከእነዚህ ውስጥ በአብዛኞቹ ለውጦች ለእነሱ ለቫይረሶቹ ራሱ ጠቃሚ አይደሉም እና ጎዷቸዋል ነገር ግን አንዳንድ ጥቂት ለቫይረሱ ጠቃሚ የሆኑ ለውጦች በሚኖሩበት ጊዜ ያ ቫይረስ ወይም ሊኔጅ የምንለው በጣም ጎላ ብሎ ይወጣል እና በደንብ ሲንሰራፋ እናየዋለን ያ በሚሆን ጊዜ ያ ቫይረስ በአንድ ህብረተሰቡ ውስጥ የገጠመውን እክል ማለፍ ችሏል ማለት ነው እና አሁን ከክትባቶች ጋር በተያያዘ እንግዲህ ማወቅ ያለብን ጠንቀቅ ብለን እዚህ ጋር ማየት ይኖርብናል ነገሮችን ሁሉም በገበያ ላይ ያሉ ወይም በስፋት በአለም ላይ ተሰራጭተው ያሉ ክትባቶች ይሄ ስፓይክ የሚለውን የቫይረሱን ጅን ወይም አካል በመጠቀም ሰውነታችንን ለማነቃቃት የተሰሩ ናቸው ስለዚህ ቫይረሱ ሲቀያየር ይሄ ስፓይክ የሚባለው ቦታ ላይ በሚቀያየርበት ጊዜ ክትባቶች የሚሰሩበትን መንገድ ሊያዛባው ይችላል ይህንን ደግሞ አንዳንድ ጥናቶች አሳይተዋል ኦረዲ ለምሳሌ ታስታውሱ እንደሆነ መጀመሪያ የወጡት ክትባቶች የሞደርና እና የፋይዛር ነበሩ እነሱ በወጡበት ጊዜ የተሰሩ ክሊኒካል ትራያሎች ይሄ ቫሪያንት የምንላቸው የቫይረስ ዝርያዎች በጣም በዛ ብለው ያልታዩበት ጊዜም ስለሆነ ብዙ አልዳሰሱትም ነገር ግን ለምሳሌ የጆንሰን ጆንሰንን ጥናት ክሊኒካል ትራያል በምንመለከትበት ጊዜ ሳውዝ አፍሪካ ላይ የተደረገውን ብናይ እነዚህ ቫሪያንቶች ክትባቱን ኢፊኬሲውን ማለትም የክትባቱን የመከላከል አቅም ሳይሆን የጆንሰን ጆንሰን በተለይ ስቲል በነዚህ በሳውዝ አፍሪካ ቫሪያንት በሚባለው ሰዎችን መቶ ፐርሰንት ከሞት መከላከል ችሏል። ነገር ግን ማይልድ እና ሞዴሬት የሆኑ ህመሞች ላይ የክትባቱን የመከላከል አቅም ቀንሷል። ስለዚህ ምን ማለት ነው? እነዚህ ቫሪያንት ቀስ እያሉ የዚህን የቫክሲን ኢፊሸንሲ ኮምፕሮማይዝ ያደርጉታል ማለት ነው። መፍትሄው ምን ይሆናል ብለን ስናስብ ማወቅ ያለብን ነገር አንድ ነገር ነው መከላከል የሚችለው። ይሄም ምንድነው? በጣም ፈጠን ባለ እና ተለቅ ባለ ሁኔታ ሄርድ ኢሚዩኒቲ ወይንም በህብረተሰብ ደረጃ የመከላከል ብቃት ማምረት ነው። ያን ለማድረግ በስፋት ቫክሲኔሽኖች ተሰራጅተው ሰዎች ከሰማንያ እስከ ዘጠና ፐርሰንት በህብረተሰቡ ውስጥ የመከላከል አቅም ሲኖራቸው ቫይረሱ ከአንድ ሰው ወደ አንድ ሰው መተላለፍ ያቀተውና ትራንስሚሽን የሚለው ነገር ይቀንሳል። ትራንስሚሽን ከቀነሰ ደግሞ ቫይረሶቹ የመቀያየር አቅማቸውም በዛው መንገድ ይቀነሳል ማለት ነው። ስለዚህ ቫክሲኔሽኖችን ኤፊኬሲያቸውን ቻሌንጅ የማድረግ አንደኛው ትልቁ ችግር ነው። ነገር ግን መፍትሄውም በፍጥነት ቫክሲኔት አድርጎ ከፍ ያለ ደግሞ የህብረተሰብ መከላከል አቅም መገንባት ነው የመጨረሻ እድል የዶክተር ገበየሁ ነው ዶክተር ገበየሁ አሁንም ወደ ኢትዮጵያ እንመለስና ሊደረጉ የሚትን ዋና ዋና ነገሮች ቢነግሩን በህብረተሰብ ዘንድ እንደ ሀገር እንደ ማህበረሰብ ቀደም ብለው ጠቀስ አድርገዋል በዚህ ሰዓት አሁን ያለው ሁኔታ ምን ማድረግን ግድ ይላል እሱን ከመናገሬ በፊት ትንሽ ወደኋላ ትንሽ መለስ ልበልና ስለ ክትባቱም ላውራ። ክትባት በመሰረቱ በተፈጥሮ ሰውነታችን የሚያደርገውን ነገር ከውጭ አስገብተን ለማድረግ ነው የምንሞክረው። በተፈጥሮ ማለት አንድ ሰው በቫይረሱ እያዝና በውስጡ የሰውነቱን መከላከያ አቅም አበጅቶ ቫይረሱን ጠርጎ ለተወሰነ ጊዜ መከላከያ ይኖረዋል። አሁን ቅድም ዶክተር ዘላለም እንዳነሳው እነዚህ አዳዲስ የሚመጡ ዝርያዎች ለአገልግሎት የዋሉ ክትባቶችን ማሸነፍ ከቻሉ በተመሳሳይ መንገድ በተፈጥሮ የሰራነውን መከላከያ ወይም አንቲባዲ ማሸነፍ ይችላሉ ያ ማለት ምንድን ነው ከዚህ ቀደም ሲዘዋወር በነበረው ቫይረስ ተይዘው የነበሩ ሰዎች አዲስ በሚመጣው ቫይረስ እንደገና ይያዛሉ ማለት ነው ይሄ ትልቁ አስፈሪ ነገር እሱ ነው በአውሮፓም በምንም አሁን እንደገና ሌላ ማዕበል የምናየው ድሮ በነበረው ቫይረስ አይደለም አዲስ በመጣው ነው ስለዚህ አንደኛ በተፈጥሮ ያዘጋጀነው አንቲባዲም መከላከያም አልሰራም። በዚህ ተመርቶ የሚመጣው ክትባትም አሁን አንተ ጠቀስ አድርገዋል፣ አስትራዜኔካ የደቡብ አፍሪካው ቫይረስ ላይ ምንም አገልግሎት የሚሰጥ ወይም ጥቅም የሌለው ነገር የሆነው እና ተመልሶ የመያዝ እድል አለ። ስለዚህ ተይዘን ነበርና አንያዝም የሚለው አስተሳሰብ አይሰራም። ዶክተር ዘላለም ቀደም ብሎ በመረጃ የተደገፈ አዲስ ቫይረስ በኢትዮጵያ ውስጥ ይዞራል የሚለው ባይኖሩም በባህሪው መረዳት እንችላለን አዳዲስ ዝርያዎቹ በፍጥነት መራመድ እና ብዙ ሰው ማሳመም መግደል የአዲሶቹ ቫይረሶች ባህሪ ስለሆነ ኢትዮጵያ ውስጥ አዲሱ ቫይረስ አልገባም ብሎ መናገር አይቻልም። ገብተዋል። ምን ያክል ነው ብሎ ነው መከራከር የምንችለው በፐርሰንት ደረጃ እና ለዚህ ሁሉ የመጀመሪያው ክትባት አለመያዝ ነው። ላለመያዝ ደግሞ ከአምና ጀምሮ እስካሁን ድረስ መከላከያ መንገዶቹ ተመሳሳይ ናቸው፣ ተመሳሳይ ናቸው። ማስክ ማድረግ ነው ከቤት ሲወጡ ጭንብል ከሰው ጋር መራራቅ አለ። የግድ ሁለት ሜትር መራራቅ አለ። አስፈላጊ ያልሆነ ስብስብን ማቆም ነው። ወጥተው ሲመለሱ እጃቸውን ማጽዳት ከቻሉ ማጽዳት ነው። ዋናውን ማምለጫው መንገድ ትልቁ ክትባት እንደውም ላለመያዝ ከሆነ ማስክ ነው፣ እና ህብረተሰቡ ይሄን ነገር በበሽታ አይን ብቻ ማየት የለበትም። በዚህ ስርጭት ምክንያት በኢኮኖሚው ላይ በማህበረሰቡ አኗኗር ላይ የሚደርሰው ነገር የከፋ ነው የሚሆነው ሰው ምን ይለኛል ብሎ ለቅሶ ቤት መሄድ፣ ሰው ምን ይለኛል ብሎ ክርስትና፣ ሰው ምን ይለኛል እኔ ያልደገስኩም ብሎ ሰርግ ማድረግ፣ እነዚህ ለስርጭቱ መሳመት ትልልቅ ምክንያቶች ናቸው። አንድ ቤተሰብ ከሌላ ቤተሰብ አባል ጋር የሚገናኝበት ሁኔታ ከተፈጠረ ለስርጭቱ አመቺ ነው። እንደው ቀደም ብለን ወደ ወጣቱ ገብቷል ስል ወጣቱ የበሽታ ስሜት ስለማያሳይ መያዙንም አያውቀውም፣ ግን እየወሰደ ለናቱ ላጎቱ ላክስቱ እያቀበለ ነው። አንተ እንዳልከው በበሰለ አገልግሎት ወይም ለሀገሪቷ መልሶ ማበርከት የሚችሉ ትልልቅ ሰዎችን እየቀጠፈብን ነው። እና ይሄንን በሚመለከት ኢትዮጵያ ላይ ያለውን ሁኔታ ቆም ብሎ አይቶ እንደገና ምን ማድረግ ይሻላል የሚለውን ለመመልከትና የሚገባውን ነገር ለማድረግ ጤና ጥበቃ ሌሎቹም ስለ ሁኔታው በደንብ አድርገው የሚያስረዱና በጋራ የጋራ አቋም ይሄ የጤና ባለሙያ ችግር ብቻ አይደለም። እንደ ማንኛውም አገሪቷን ቀስፎ እንደያዘ ችግር ይሄ ብሔራዊ ችግር ነው የጸጥታም ችግር ነው ነገጧት ወታደሮቹ በሙሉ ከተያዙ ማን ነው የሚዋጋው የእውነት ከሆነ ሰው በብዛት ከተያዘ ምርትም ይጎዳል እና ይሄ አገሪቱ ላይ የደረሰ ሊደርስ የሚችል ትልቅ ችግር ነው መሰላቸትም አያስፈልግም ከዚህ በፊት ከመቶ ዓመት በፊት የመጣው ቫይረስ ሁለት አመት ነው እየተመላለሰ ሰውን ያሸውና እንደገና ቆም ብለን ማስተዋል አለብን አንዱ ችግር ምንድን ነው ኢትዮጵያ የሚዘዋወረውን ቫይረስ መቆጣጠር ካልቻለች፣ ከኢትዮጵያ ወደ ሌላ የሚደረገው በረራ በሙሉ ይዘጋል። ከዚህ አሉላ የምትመሰክረው ነው። አውሮፓን አንድ ሰሞን ዘግተውት ነበር። የእንግላንዱ ቫይረስ መጣ ሲባል አውሮፓ በሙሉ ከእንግላንድ ጋር ግንኙነት አቆሞ ነበር እና ኢትዮጵያ እንዴት አድርጋ ነው የምችለው ይሄ ግንኙነቷ ተዘግቶባል። በዛም በኩል ማሰብ አለበት። ሰው ለሚሞተው ማያዝን ከሆነ ለሚታመሙ ማያዝን ከሆነ በእንጀራው ላይ ይመጣበታል ይሄ ነገር እና በጋራ ትኩረት መስጠት አለብን። ይህን ማጠ ነው። መልካም አድማጮቻችን እንዲነጋገሩበት አሳሳቢውን ነገር ቅርባቸው እንዲያደርጉ የተለያዩ የባህል ወጋችንን የሚመለከቱ ዛሬ ግን በሽታው የማይፈቅዳቸውን ነገሮች ሁሉ ከህይወት እና ከሞት ጋር ባለ ትንንቅ ውስጥ ለመሳሳት ጊዜም እድልም የለም ነው እንግዶቼ ዶክተር ገበየው ተፈሪ፣ ዶክተር ዘላለም ኃይሉ ለጊዜያቸው አመሰግናለሁ። መሰል ውይይቶች ይቀጥላሉ። አሁኑ ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። አሉላ እግዚአብሔር ይስጥልኝ፣ በጣም አሉላ። አድማጮች በኮቪድ-19 እና ተዛማች ርዕሶች ዙሪያ ያተኮረው ውይይት አላበቃም። ተከታዩ በሰኞው ሀኪሙን የጠይቁ ፕሮግራም ይቀጥላል። ውድ አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በሃያ ሁለት በሃያ አምስት እና በሰላሳ አንድ ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ብርሃን ኃይሉ ናት። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍስሐዬ ነኝ። ሰላም፣ ደህና ደሩ፣ በደህና ቆዩን። Uh <laughs>